ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ ሀያ ሁለት በ ሀያ አምስት ና በ ሰላሳ አንድ ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ ሀያ አራት ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡ ሐምሌ ሀያ ዘጠኝ ሁለት ሺ አስራ ሁለት አመተ ምህረት ዝግጅታችን ጀመረ። በታላቁ ህዳሴ ግድብ ዙሪያ ሶስቱ ሀገሮች ጀመሩት ከተባለው ድርድር ግብጽ አቋርጣ ለመውጣት እንደወሰነች ተነገረ። ሙሌት ላይ ነው ሀሳብ የሚቀረበው። የተለየ ሀሳብ አይደለም የሚቀረበው ሀሳቡን መቀበል ያለ ነው። ዋልኒያው የሚለውም ችግር የለም ነገር ግን ችግር ያጠላበት ነው ምናምን የሚለው አስተያየት እንግዲህ ከምን ፍርሃት እንደመነጃ ወደፊት ሙኝቱ ሲጀምር እናየ የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ናቸው። ዘገባውን በአብይ ርዕስ እናስደምጣችኋለን። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአህዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። ንጉሱ ታምሬ ስርጭቱን ያቀናብርልናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ስጥልኝ። እንደምናመሻችሁ አድማጮች ዜናዎቹን የማሰማችሁ ቆንጂ ይታዬ ነኝ። ዩናይትድ ስቴትስ ኢትዮጵያ የኮቪድ-19 ወረርሽኝን ለመቋቋም የያዘችውን ጥረት የሚደግፍ 250 ለህሙማን የመተንፈሻ መሳሪያዎችና ተጓዳኝ ቁሳቁስ በስጦታ አበርክታለች። ይህ ድጋፍ አሜሪካ እስከዛሬ ያበረከተችውን ድጋፍ የሚያጠናክር ነው ተብሏል። መለስካቸው አምሀ ከአዲስ አበባ ዝርዝሩን ይዘዋል። አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ባሰራጨው መግለጫ ድጋፉ ኢትዮጵያ ይህንን ዓለም አቀፍ ወረርሽኝ ለመቋቋም አስቸኳይና ሁሉን አቀፍ ምላሽ ለማገዝ ፕሬዚዳንት ትራምፕ ለጠቅላይ ሚኒስትር አብይ አህመድ ያበረከቱትን ልግስና የተሞላው ስጦታ ተግባራዊ ለማድረግ ነው ይላል። እነዚህ እጅግ አስፈላጊ አቅርቦቶች ጥረቱን ለማሳካት ትልቅ ድርሻ እንደሚኖራቸውም አስታውሰዋል። በኢትዮጵያ የአሜሪካ አምባሳደር ማይክል ሬይነርም ዛሬ ዩናይትድ ስቴትስ ለኢትዮጵያ ሕዝብ ያላትን የማያወላውል ወዳጅነት የምታጠናክርበት ዕለት ነው። ይህ ስጦታ ባለፉት ቅርብ ዓመታት በኢትዮጵያ የጤና ስርዓት ግንባታ ላይ ባፈሰሰችው በቢሊዮን ዶላሮች የሚገመት ሀብትና ሙያ የሚደመር እሴት ነው። የኮቪድ-19 ተጽዕኖን ለማለዘብና ኢትዮጵያ ሕይወት ለማዳን የምታደርገውን ጥረት ለማገዝ እነዚህን መሣሪያዎች ለሚኒስትሯ ዶክተር ሊያ ታደሰ ሳበረክት ታላቅ ክብር ይሰማኛል ሲሉ በእርዳታው ርክክብ ስነ ሥርዓት ላይ ተናግረዋል። የኢትዮጵያ ጤና ሚኒስትር ዶክተር ሊያ ታደሰ በበኩላቸው በሰጡት ምላሽ በሀገራቸው መንግስት ስም የአሜሪካን መንግስትንና ፕሬዚዳንት ዶናልድ ትራምፕን አመስግነዋል። የአሜሪካንና የኢትዮጵያን አያሌ ዓመታት ያስቆጠረ ግንኙነትም አስታውሰው የዩኤስ አሜሪካ መንግሥት የኢትዮጵያን የጤና ሥርዓት ለማጠናከርና ለማመልጸግ ያደረገውን ድጋፍ አመስግነዋል። የመተንፈሻ መሣሪያዎቹ በአጭር ጊዜ ውስጥ ግልጋሎት እንዲሰጡ ለማስቻል ተጓዳኝ ቁሳቁሶች የዋስትና አገልግሎት እንዲሁም ለኢትዮጵያውያን የሕክምና ባለሙያዎች የአጠቃቀም ስልጠና እንደሚሰጥም ታውቋል። ዩናይትድ ስቴትስ እስከ ዛሬ ድረስ ኮቪድን ለመከላከል 71 ሚሊዮን ዶላር ለኢትዮጵያ ያበረከተች ሲሆን ለጤናው ዘርፍ ደግሞ ባለፉት 20 ዓመታት ብቻ እስከ አራት ቢሊዮን ዶላር ድጋፍ ማድረጓ ተገልጸዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን አመሰግናለሁ ለዘገባው። ባለፉት 24 ሰዓታት ውስጥ ለ7319 ሰዎች የኮሮና ቫይረስ ምርመራ ተከናውኖ ለቫይረሱ የተጋለጡ 459 ሰዎች መገኘታቸውን ከጤና ሚኒስቴር ማምሻውን የተገኘው መረጃ ይጠቁማል። በተጨማሪም ከኮቪድ-19 በተያያዘ ባለፉት 24 ሰዓታት ውስጥ የ13 ሰዎች ሕይወት ማለፉን እለታዊ መረጃው ጠቁሟል። ዘጠኙ አዲስ አበባ ውስጥ በአስከሬ ምርመራ እየተገኙ ናቸው። አራቱ ደግሞ ሶስቱ አዲስ አበባ አንድ ኦሮሚያ ክልል ከሚገኙ ተቋማት የተገኙ መሆናቸውን አመልክቷል። ለኮሮና ቫይረስ የተጋለጡ ሰዎች ቁጥር በድምሩ በሀገሪቱ 20336 መድረሱ ነው። ሕይወታቸው በበሽታው ሳቢያ ያለፈው ደግሞ 356 ደርሰዋል። በአጠቃላይ ምርመራ የተደረገላቸው ሰዎች ቁጥር 459746 መድረሱን መረጃው አያይዞ አመልክቷል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ሊባኖስ ዋና ከተማ ቤይሩት ወደቡ ላይ በደረሰ ከባድ ፍንዳታ ከ100 የሚበልጡ ሰዎች ሲገደሉ አራት ሺህ ሰዎች መቁሰላቸው ተገልጿል። የሀገሪቱ ፕሬዚደንት ለሁለት ሳምንታት የሚዘልቅ የአስቸኳይ ጊዜና የሐዘን ጊዜ አውጀዋል። የቤይሩት የቪኦኤ ዘጋቢ ከተጎዱት መካከል አንዷ ስትሆን ዘገባውን አዳነሽ ፍስሐዬ ይዘዋለች። በደም የተነከሩ የወጣቶችና የአረጋውያን ፊቶች ጂሜዜ በተባለው መንገድ ላይ ተሰባስበው ይታዩ እንደነበር ተዘግቧል። ሰፈሩ ክርስቲያኖች የሚበዙበት ሲሆን ሊባኖስ ውስጥ የፀጥታ ደህንነታቸው የተጠበቀ ከሚባሉ ሰፈሮች አንዱ ነው ተብሏል። የቀይ መስቀል ሰራተኞች ለተጎዱት ሰዎች የመጀመሪያ እርዳታ ለማድረግና ወደ ሆስፒታል ለማድረስ ሲረባረቡ እንደነበር ታውቋል። በፍንዳታው አንድ መቶ የሚሆኑ ሰዎች ተገድለው 4000 የሚሆኑ ቆስለዋል። 300 ሺህ ቤት አልባ ሆኗል ሲል የሊባኖስ ቀይ መስቀል ማህበር ገልጿል። ትላንት ከባድ ፍንዳታ የደረሰበት ምክንያት ግልጽ ባይሆንም የሀገሪቱ ባለስልጣኖች እንደሚሉት በወደቡ መጋዘን ውስጥ ለስድስት ዓመታት ያህል በተከማቸ ለማዳበሪያና ለፈንጂ አይነቶችም ሊያገለግል በሚችል አሞኒየም ኒትረት በተባለ ንጥረ ነገር ምክንያት ነው። አንዳንድ መንገድ ላይ የነበሩ ሰዎች ግን በኢራን በሚደገፈው ህዝብ አለህና በእስራኤል መካከል የተፈጠረውን ውጥረት ተጠያቂ እንደሚያደርጉ ተገልጿል። ሊባኖስ ውስጥ እንዲህ አይነቱ ከባድ አደጋ የደረሰው በሀገሪቱ ዓለም አቀፍ ወረርሽኝ በተዛመተበትና እንደ አውሮፓ አቆጣጠር ከሺ ዘጠኝ መቶ ሰብዓዎቹና ሰማንያዎቹ ዓመታት ወዲህ ባልታየ መልኩ በከፋ የኢኮኖሚና የፖለቲካ ቀውስ ባለችበት ወቅት ነው ትላንት ማታ በደረሰው ፍንዳታ ምናልባትም ፍንዳታዎች ሊሆን ይችላሉ ተብሏል። ህንፃዎች ተደርምሷል፣ መስኮቶች ተሰነጣጥቀው ተስፈንጥሯል፣ በሮችም እንደዚሁ። በርካታ ሊባኖሳውያን በተለይም እርስ በርስ ጦርነቱን የሚያስታውሱት ይህ ዓመት ሌላ ምን ያመጣብን ይሆን የሚል ስጋት ውስጥ መግባታቸው ተዘግቧል። ትላንት ማታ በይሩት ላይ በደረሰው ከባድ ፍንዳታ ያልተነካ እንደሌለ ታውቋል። ቤቴ የነበረው አሁን ምን እንደሚመስል ይዩት። እኔም ቆስ ያለሁ ግን ከሞት ተርፌያለሁ ስለዚህ እድለኛ ነኝ ሲሉ አንድ የሊባኖስ ነዋሪ ተናግረዋል። ወደ ዓለም አቀፍ የኮቪድ-19 ዜና ስናልፍ ባለፉት አምስት ወራት ውስጥ በኮቪድ-19 የተጠቁ ወጣቶች ቁጥር በሶስት እጥፍ መጨመሩን የዓለም የጤና ድርጅት አሳሰበ። የዚህ ምክንያቱ አካላዊ ርቀትን መጠበቁ ላይ ችላ በመባሉ እንደሆነ አስረድቷል። ካለፈው የአውሮፓውያን የካቲት መጨረሻ እስከ ሐምሌ አጋማሽ በነበረው ጊዜ ከተመዘገቡት ስድስት ሚሊዮን የኮሮና ቫይረስ ተጋላጮች ውስጥ አስራ አምስት ከመቶ ከአስራ አምስትና ከሀያ ዓመት ዕድሜ ክልል ውስጥ ያሉ ወጣቶች መሆናቸውን ድርጅቱ ጠቁሟል። ከዚያ በፊት የነበረው አራት ነጥብ አምስት ከመቶ ብቻ እንደነበረም ለንጽጽር ጠቅሶታል። የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሃኖም በፊትም ተናግረናል፣ አሁንም ደግመን እንናገራለን። ወጣቶች በኮቪድ የማይደፈሩ አይደሉም ብለዋል። ቫይረሱ ሊይዛቸው ይችላል። ታመው ሊሞቱም ይችላሉ። ወደ ሌላ ሰውም ሊያስተላልፉት ይችላሉ ብለዋል። ወጣቶች ከሁሉም ሲነጻጸር አፍና አፍንጫ ጭንብል ማድረግ አካላዊ ርቀትን መጠበቅ ላይ ችላ የሚሉ መሆኑን የሚናገሩት የጤና አዋቂዎች ስራ መሄድ ያለባቸው እነሱ ወደ ባህር ዳርቻ ለመዝናናት የሚሄዱትም እነሱ ወደ መጠጥ ቤት ጎራ የሚሉትም ሱቅ የሚያዘወትሩትም እነሱ ናቸው ሲል ያለሙ ጤና ድርጅት አሳስቧል። ወጣቶች በብዛት በኮሮና ቫይረስ እየተያዙ ካሉባቸው ሀገሮች ውስጥ ዩናይትድ ስቴትስ፣ ፈረንሳይ፣ ስፔን፣ ጀርመንና ጃፓን ይጠቀሳሉ። የቶኪዮ ባለስልጣናት በከተማዋ የሚገኙ የመዝናኛ ቀበሌዎች ውስጥ የቫይረስ ምርመራ ለማካሄድ እቅድ አድርገዋል፣ ወጣቶች ያዘወትሩታልና። ይህ ወጣቶችን የሚመለከት አዲስ መረጃ የወጣው ታዲያ በዓለም ዙሪያ በኮቪድ-19 ምክንያት የሞቱት ሰዎች ቁጥር ከ700 ሺህ ባለፈበት በዚህ ወቅት ነው። በጆንስ ሆፕኪንስ ዩኒቨርሲቲ መረጃ ጥንክር መሰረት እስካሁን ለቫይረሱ መጋለጡ በእርግጠኝነት የታወቀው ሰው ቁጥር 18.5 ሚሊዮን ደርሷል። ከዓለም በጠቅላላ በቫይረሱ ተጋላጮች ብዛት ከፍተኛውን በያዘችው በዩናይትድ ስቴትስ የስድስት ክፍለ ግዛቶች አገረ ገዢዎች 3.5 ሚሊዮን ፈጣን የቫይረስ መመርመሪያ አብረው ለመግዛት ህብረት ፈጥረው እየተንቀሳቀሱ መሆናቸው ታውቋል። በመጨረሻም በዩናይትድ ስቴትስ ዋይት ሀውስ እና የምክር ቤት ዲሞክራቶች በአዲሱ የኮቪድ-19 ድጋፍ ወጪ ዙሪያ የጀመሩትን ድርድር ዛሬም ይቀጥላሉ። እስከ ሳምንቱ መጨረሻ አንዳች ስምምነት ላይ ለመድረስ አልመዋል። የገንዘብ ሚኒስትሩ ስቲቨን ምኑቺን ትናንት ለአንድ ሰዓት ተኩል ከተካሄደው ድርድር በኋላ በሰጡት ቃል አላማችን፣ በቀጣዩ ሳምንት ምክር ቤቱ ድምፅ እንዲሰጥበት ለማድረግ በቀጣዮቹ ቀናት ውስጥ አጠናቀን መገኘት ነው ብለዋል። የገንዘብ ሚኒስትሩ ምኑችን የዋይት ሀውስ ጽህፈት ቤት ዋና ሹም ማርክ ሜዶስ በአንድ በኩል ሆነው የተወካዮች ምክር ቤት አፈ ጉባኤዋ ናንሲ ፐሎሲ እና የመወሰኛው ዴሞክራቶች መሪ ቸክ ሹመር ደግሞ በሌላ በኩል የያዙት ድርድር ከዛሬ ጋር ሶስተኛ አከታታይ ቀኑ መሆኑ ነው። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። Yeah ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የእረቡ ሐምሌ 292012 ዓ ም ምሽት ፕሮግራም ነው። በኢትዮጵያ ለመጀመሪያ ጊዜ ከፍተኛ የትምህርት ተቋማት የሙሉ ጊዜ የድረገጽ ወይም ኦንላይን ትምህርት ማካሄድ እንዲችሉ የሚፈቅድ መመሪያ ይፋ ሆነ። ከዚህ ዘመቻ ተነስተን ደግሞ ቀጣይ ድሮቻችን እናግዳለን እናወጣለን። ሊቀየሩ የሚገቡ ስትራቴጂዎቻችንም ካሉ ከዘመቻው ጎን ለጎን ይህንን እየሰራ በከፍተኛ ትምህርት አግባብነትና ጥራት ኤጀንሲ የእውቅና አሰጣጥ ዳይሬክቶሬት ዳይሬክተር አቶ አብይ የዲባይናቸው ናቸው። በሁለተኛው አጋማሽ ዘገባ ይኖረናል። በፌስቡክ ላይቭ አትዌ አምሃሪክ እንዲሁም በአህዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። አድማጮች የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በዚህ አጋጣሚ በየመካከሉ የድምፅ ጥራት አልፎ አልፎ ቢከሰት ከዚህ አንጻር ነውና አስቀድመን ይቅርታን ጠይቃለን። አሁን የእለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። በታላቁ ህዳሴ ግድብ ዙሪያ ሶስቱ ሀገሮች ከጀመሩት ድርድር ግብጽ አቋርጣ ለመውጣት እንደወሰነች ተነገረ። ግብጽ ወደዚህ እርምጃ የተገፋችው ኢትዮጵያ ባቀረበችው አዲስ የሙሌት ደንብ ምክንያት ነው ተብሏል። ዘርዘር ያለውን ዘገባ መለስካቸው አመሃ ያስደምጠናል። ከትናንት በስቲያ ኢትዮጵያ፣ ሱዳንና ግብጽ በህዳሴው ግድብ ዙሪያ ጀምሮት ከነበረው ድርድር ግብጽ አቋርጣ ለመውጣት መወሰኗን አንድ የሬውተርስ ዘገባ አስታወቀ። ግብጽ ይህን እርምጃ የምትወስደውም ኢትዮጵያ ባቀረበችው የግድቡን ሙሌት የተመለከተ ደንብ በግል በካይሮ ምክክር ለማድረግ እንደሆነም ዘገባው ጨምሮ ያብራራል። በግብጽ ተደራዳሪዎች አመለካከት ኢትዮጵያ ያቀረበችው የግድቡ ውሃ ሞላል ደንብ የአሰራር መመሪያን ያላካተተና አለመግባባትን ለመፍታት የተቀመጡ ህጋዊ ማዕቀፎችን ወይንም ዘዴዎችን ከተመን ያላስገባ ነው ስትል ግብጽ ቅሬታዋን ከወዲሁ ገልጻለች ብሏል የሬውተርሱ ዘገባ። ዘገባው የሱዳንን የመስሮ ሚኒስቴር በመጥቀስም ትናንት ኢትዮጵያ ያንጸባረቀችው አቋም በድርድሩ መድረክ ላይ አዲስ ፍርሃትን ቀስቅሷል ብሏል። የሚኒስቴር መስሪያ ቤቱ አክሎም ግድቡ ለሱዳን እና ለሕዝቧ እንዲሁም በጥቁር አባይ ወንዝ ዳርቻዎች ለሚኖሩ በሚሊዮን ለሚቆጠሩ ሰዎች እና ለአካባቢው በሙሉ የደቀነውን አደጋ በአጽንኦት አሳውቀናል። ለዚህም ነው በግድቡ አሞላልና ስራ አካሄድ ላይ ሁሉን አቀፍ ስምምነት መድረስን ግድ የሚያደርገው እንዳለ ይኸው የሮይተርስ ዘገባ አትቷል። ቪኦኤ ከድርድሩ መቋረጥ ጋር በተያያዘ በኢትዮጵያ የውጭ ጉዳይ ሚኒስቴሩን ቃል አቀባይ አምባሳደር ዲና ሙፍቲን አናግሮ ነበረ። የሆነው ነገር ምንድን ነው? ያው እንደምታውቀው ያለፈው ሰኞ ሌላ ዙር ውይይት መጀመሩ ይታወሳል። ይሄኛው ትናንትና ማክሰኞ እንደዚሁ ቀጥሎ ነበር። ማክሰኞ መጨረሻ ላይ ኢትዮጵያ በዚህ በውሃ ሙሌት ላይ ፕሮፖዛል አቀረበች። ይህ ፕሮፖዛል ቀደም ሲል እንግዲህ በአፍሪካ ሕብረትም ስንደራደር በተስማማነው መሰረት ነው። ይህም ፕሮፖዛል ግብጾችም ሆኑ ሱዳኖች ጊዜ ወስደን ማየት አለብን ማጥናት አለብን የሚል ነገር አቀረቡ። ለዚህም ጊዜ ያስፈልገናል አሉ። በዚህ ምክንያት ያው ከዚህ ከስምምን በስምምነት ማለት ነው ወደሚቀጥለው ጊዜ ማለት ተላልቷል ማለት ነው። ሆፕፉሊ የሚቀጥለው ሰኞ በነጮቹ አቆጣጠር ነሐሴ አስር መሆኑ ሌላ ዙር ውይይት ይቀጥላል ማለት ነው። ነሱ አጥንቶ ምን ብለው ሀሳባችን ይዞ ይመጣል። የሱዳንን የመስኖ ሚኒስቴር መግለጫ ጠቅሶ ሬውተርዝ እንዳለው ይሄ መድረክ አዲስ ፍራቻን የቀሰቀሰ ነው ብለዋል። ነው የሚሉት ምንድን ነው? ይህን ያህል የተለየ ነገር ቀርቧል በኢትዮጵያ በኩል እሱ ሳይሆን ከትላንት ወደ ስብሰባ ሲጀመር የልኡካን ቡድኑ መሪዎች ያቀረቧቸው ስቴትመንቶች ነበሩ። እዛ ስቴትመንት ላይ አሁን በጠቀስኩ ሀገር የዚህ የኢትዮጵያን የብቸኛ ሙሌት የሚተች አይነት እና ይሄ ነገር እንደማይስማማቸው ሁለተኛ ከሁልጊዜም የሚያነሱት እዚህ ከግድቡ ደህንነት የተያዙ ነገሮችን ነበረ ሲያስተጋቡ የነበረው እና ይህንን ይሆናል። እንግዲህ ግብጾችም ከዚህ ቀደም አንስቶ የማያውቁትን የግድቡን ደህንነት የሚመለከት ነገር እንደዚሁ ሀሳብ አቅርቧል። በስብሰባ ፕሮሲጀር ላይ እንደዚሁ ንግግር ተደርጎ ነው እንግዲህ ወደዚህ የተገባው እና ምንድን ነው የሚታየው? አሁን ምናልባት የባህሪ ለውጥ ይታያል። ቀደም ሲል በተለይ በግብጾች በኩል ቶሎ ስብሰባውን እንድናጠናቅቅ፣ ቶሎ ስብሰባውን እንድናፋጥን፣ ቶሎ ውጤት ላይ እንድንደፍ መቅፋት አይነት ባህሪ ነበራቸው። አሁን የመጀመሪያ ሙሌት ከተካሄደ በኋላ ግን ይህን ባህሪ ቀይረው ያሁን እንደሚታየው ማዘግየት እናትናው እኒየው ማለት አይነት ነገር ታያለ። ባለፈውም ሱዳኖች ሄደን ተመልሰን ሙሌቱ ያስከትልብንን ኢምፓክትን ገምገም የሚል ሀሳብ አቅርቦ ማቋረጣቸው ይታወሳል። ግን በኢትዮጵያ በኩል ይህን ያህል በፊት ከሚቀርበው የተለየና የሚያስደነግጥ ነገር አላቀረብነው ነው የምትሉት እናንተ ያለን? በኢትዮጵያ በኩል የቀረበው ሁልጊዜ ሙሌቱ ላይ ሌላ ወገን ከሙሌቱ ጋር አያይዞ በውሃ ክፍፍል የሚመስል አይነት አጀንዳ የማንሳት ነገር አለ። የውሃ ክፍፍል የሚመስል ማለት ነው፣ የረዥም ጊዜ ሙሌት፣ የረዥም ጊዜ ግድብ አያያዝ፣ እንደዚህ የመሳሰሉት ነገሮች። እኛ አሁን እያልን ያለ ነው፣ መጀመሪያ በዚህ በውሃ ሙሌት ከዚህ ቀደም ኢትዮጵያ ነው። አሁን በውሃ ክፍፍል ላይ ሳይሆን በሙሌት ላይ ነው በግድቡ ሙሌት ላይ ነው። በግድቡ ሙሌት ላይ ነው ሀሳብ የሚቀረበው የተለየ ሀሳብ አይደለም የቀረበው። ሀሳቡን መቀበል ያለ ነው አባት ነው ዋም የሚለውም ችግር የለም ነገር ግን ችግር ያጠላበት ነው ምናምን የሚለው አስተያየት እንግዲህ ከምን ፍርሃት እንደመነጃ ወደፊት ሙኝቱ ሲጀመር እናየዋለን። የግድቡን የስራ አካሄድም ኦፐሬሽን በተመለከተም ጥርጣሪ ያላቸው ይመስላል። በተለይ በግብጽ በኩል እነሱ ከውሃ አለቃቀቅ ውጭ እኛው ራሳችን እንቆጣጠር ነው የሚሉት። እንዴት ነው ወል ኦፕሬሽን? እንግዲህ ሁለገብ ነው መሆን ያለበት። ግድብ ያለን እኛ ብቻ አይደለንም። እነሱ ቀደም ብለው የሰሩት ነገር አለ፣ የሰሯቸው ግድቦች አሉ። ይህንን ግድቡን ኦፕሬት በጋራ እናርግ የሚል ነገር ከመጣ በጋራ ማየት ሊጀመር ይችላል። እኛም የእነሱን እነሱም እኛን የሚያዩበት ነገር ነው መኖር ያለበት እንጂ አንድ ወገን ብቻ አንዱን ወገን የሚቆጣጠርበት ነገር አይኖርም። ለማንኛውም እኛ አሁን እዛ ጋር ከመድረስ ይልቅ እሱን እንደርስበታለን፣ በሂደት እሱን ወደፊት እንናገርበታለን። አሁን ግን በሙሌቱ ላይ በሙሌቱና ሙሌቱ ብቻ ላይ እንግዲህ ፍትሐዊ የሆነ ድርድር ውጤት የሚሆኑ እንደዛ ሲሆን ነው። በጣም አመሰግናለሁ አምባሳደር ስለ ትብብሮ። ሁልጊዜም መልካም ቀን። መለስጋቸው አሜሪካ ድምፅ መጽሔት ነው እያዳመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። መለስካቸው አማሃን ለዘገባው እናመሰግናለን። የትንታኔው መጽሔት ይቀጥላል። በሊባኖስ ዋና ከተማ ቤሩት ወደብ ላይ በደረሰ ፍንዳታ ከሰባ በላይ ሰዎች ህይወታቸውን እንዳጡና ከሶስት ሺ አምስት መቶ በላይ ሰዎች ደግሞ እንደቆሰሉ ተሰምቷል። ሊባኖስ ኢትዮጵያን ጨምሮ በርካታ ስራ ፈላጊ ስደተኞች የሚኖሩባት ሀገር ናት። ከአመት በፊት የሀገሪቱን የስራ ሚኒስቴር ሪፖርትን ያጣቀሰው ኦፕን ዴሞክራሲ የተባለ ተቋም በሀገሪቱ ከ270 ሺህ በላይ ስደተኞች እንደሚኖሩ፣ ከግማሽ በላዩ ደግሞ ኢትዮጵያውያን መሆናቸውን ይፋ አድርጓል። ፍንዳታው ከደረሰ በኋላ በስልክ ያገኘናቸው ኢትዮጵያውያን ስደተኞችን ለማገዝ የሚንቀሳቀሰው መስዋዕት የተባለ ማህበር መስራችና ኃላፊ አቶ ሳሙኤል ተስ ተስፋዬ አደጋው በምጣኔ ሀብታዊና ፖለቲካዊ ውጥንቅጥ ስትናጥ በሰነበተችው ሊባኖስ የሚኖሩ ኢትዮጵያውያንን ሕይወት የበለጠ ፈተና እንዳይጋርጥበት ያላቸውን ስጋት ለአሜሪካ ድምጽ አጋርተዋል። ከሀብታሙ ስዩም ጋር ቆይታ ያደረጉት አቶ ሳሙኤል የቤሩት ከተማን ውሎ ቀድመው ያስረዳሉ። እንግዲህ አሁን ባለው ሁኔታ በተወሰነ የመረጋጋት ነገር አለው ግን እጅግ እንደሰማችሁትም እንዳያችሁትም ከፍተኛ የሆነ ሰው አደጋ የደረሰበት በመሆኑ የአካባቢው ይሄ የእንቅስቃሴ ፍሰቱ በጣም በተጨናነቀ ሁኔታ ነው የነበረው። እስከ ረዥም ሰዓት የተነዳበት አካባቢ ኦልሞስት ከጠዋት እስከ ግማሽ ቀን አካባቢ ዝግ ነበረ፣ እንቅስቃሴ አይደረግበትም ነበር። ማህበረሰቡም እንግዲህ እየተረጋጋ ነው፣ የፈራረሱ ነገሮችን እያስተካከለ ያለበት ሁኔታ ነው ያለው። ወደ እኛ ልጆች ጋርም ስትመጣ ትላንትና አደጋ የደረሰባቸው ልጆች በተወሰነ መልኩ የመጀመሪያ እርዳታ አግኝተው ወደ ቤታቸው የተመለሱበት፣ ዛሬም ደግሞ በሆስፒታል ተኝተው ቀዶ ጥገና ሲያደርጉ የነበሩ የተወሰኑ ልጆች ያሉበት ሁኔታ ነው ያለ። እርስዎ በዛ የሚኖሩ ኢትዮጵያውያንን በሚደግፍ ማህበር ውስጥ የሚንቀሳቀሳሉና የተጎዱ ኢትዮጵያውያን እስካሁን ድረስ ታውቀው ይሆን? እንግዲህ እስካሁን ድረስ የሚባለ መረጃ መሰረት አንድ ወንድና አንድ ሴት ኢትዮጵያውያን ህይወታቸው እንዳለፈ ለማወቅ ፐርሰንት ግን መቶ ፐርሰንት ተረጋግጧል ብዬ ልለህ የምችለው የወንዱ ነው። ከዛ ውጪ የልጅቷን ያው በተለያዩ ሚዲያዎች ነው እያየናት ያለ ነው በትክክል ልጅቷ ያለችበትን ኮንዲሽን አረጋግጠን ከዚህ ጋራ በተያያዘ በሞቷንም አረጋገጥ የቻልኩበት ሁኔታ የለም። አብረውኝ ያሉትም ቅድም እንዳልከው ዜጎችን በመርዳት ላይ ያለ ማህበር መሪም አባልም እንደመሆኑ ይመጣል። ከአባላቶቻችን ጋር ተነጋግረንም ተጨባጭ የሆኑ ነገሮችን ማግኘት አልቻልም። ግን እስካሁን ባለው ሁኔታ ኢትዮጵያውያኑ ሁለት ሰው እንደሞተ ነው መረጃው ያለኝ። በጣም ከሰላሳ በላይ የሆኑ ሰዎች አደጋ ደርሶባቸው ቀላልም ከባድም አደጋ ደርሶባቸው የተለያዩ ሆስፒታሎች እርዳታ ጊዜ የተመለሱ አሉ። አሁንም ሆስፒታል ያሉ አሉ። እንግዲህ ከዚህ ፍንዳታ በፊትም ሊባኖስ ከፍተኛ የሆነ አለመረጋጋት ውስጥ ነበረች። የፖለቲካ አለመረጋጋት ካለባቸው መካከለኛው ምስራቅ ሀገራት መካከል አንዷ ናትና ይሄ የአሁኑ ፍንዳታን ተከትሎ በኢትዮጵያውያን ሕይወትና እዛ በሚኖሩ ስደተኞች ሕይወት ላይ የፈጠረው አዲስ ስጋትና አዲስ ተግዳሮት አለ ወይ? አው እንግዲህ ይሄ ፍንዳታ ምናልባት ትላንትና፣ ቅድም እንዳልከው በኢኮኖሚውም እንደገና ደግሞ በበሽታው ምክንያት ፈጠረው ሀገሪቶ ላይ የተፈጠረው ቀውስ ከባድ ጫና ፈጥሮብን ነበረ። ይሄ ፍንዳታ ግን ዜጎቻችን ነገ አማራጭ ወይም ደግሞ የተረጋጋ ሴፍ የሆነ የስራ አጋጣሚዎች ሊፈጠሩ እንደማይችሉ በማሰብ አሁን በጣም ውስጣቸው ባልተረጋጋበት ሁኔታ ወደ ሀገራቸው የሚሄድ ፍላጎታቸው በጨመረበት ሁኔታ ነው ያለው። ምክንያቱም በተለያዩ አጋጣሚዎች ከተለያዩ ሰዎችም በተለያዩ ለመደጋገፊያ በተፈጠሩ ግሩፖች ላይም እየተነሱ ያሉት ነገሮች እነዚህ ናቸው። ዜጎች በከፍተኛ ሁኔታ ወደ ሀገር የሚሄድ ፍላጎታቸው እየጨመረ እና መንግስትም በዚህ ላይ የሆነ መፍትሄ መጠራ አለበት ከሚዳንታ አንዳንድ ሀሳቦች የተወረወሩ ያሉበት ሁኔታ ነው ያለው። እንግዲህ ሰሞኑን ሊፈጠር እንደሚችል በሀገሪቱ ላይ አላውቅም። ለጊዜው የሶስት ቀን ሐዘን ቀናት አውጀዋል። እንግዲህ ነገ ከነገ ወዲያ ደግሞ በበሽታው ምክንያት ሀገሪቷ ላይ መስሪያ ቤቶች እየተዘጉ ያሉበት ሁኔታ ስላለ የኛ ችግር ከሀገሪው ከዜጋው በተጨማሪ ከፍተኛ የሆነ ችግር ውስጥ ገብተን ያለንበት ሁኔታ ነው ያለው። ምክንያቱም ዜጎቹ የማይሰሩ የስራ ቦታቸውን የማይከፍቱ ከሆነ የመጀመሪያው ከዜጋው በበለጠ ተጠቂ የምንሆነው ምክንያቱም እነሱ ላይ ነው ልኬ እንዳድርገን የምንኖረው፣ በእነሱ ተቀጥረን ነው የምንሰራው። አሁን ባለው ሁኔታ ግን መንግስት ለአንድ ሳምንት ለአራት ቀን ለሶስት ቀን እያለ እየዘጋ ያለበት ሁኔታ ነው ያለው። በዚህም የተነሳ ብዙ ቤቶቻችን ስራ አጥተው ከስራቸውም ተባረው ተፈናቅለው ያሉበት ሁኔታ ስላለ ስጋቱ ከፍንዳታው ጋር ተያይዞ በጣም በከፍተኛ ሁኔታ የጨመረበት ሁኔታ ነው ያለው። አቶ ሳሙኤል፣ እንግዲህ እናንተ ማህበር ቀደም ብሎም የኮቪድ አስራ ዘጠኝ ወረርሽኝ የፈጠረውን ኢኮኖሚያዊ ትርምስ ተከትሎ ኢትዮጵያን ስደተኞች በዚያ የሚኖሩ እንዳይ ጎዱ የተለያዩ እርዳታዎችን ለማሰባሰብ እየጠራችሁ ነበረ። ምን ላይ ደረሳችሁ? ከዚህ በኋላስ ምን አይነት ድጋፎች ናቸው ከመላ ኢትዮጵያውያን በአለም ላይ ከሚኖሩ ወደ እናንተ እንዲመጡ የምትፈልጉ? እስኪ በዚህ አጋጣሚ ጠቅልላ አድርገው ይንገሩ ያለበትን ደረጃ። እንግዲህ እኔ ማስተዳድረው መስዋዕት የሚባል ኢትዮጵያውያን አብዛኛው ሴቶች ያሉበት ማህበር ነው። ይሄ ማህበር ከችግር ውስጥ ያሉ እህቶቻችንን ለመርዳት የተቋቋመ እና አሁንም አንተ ባልከው መልኩ ለኮቪድ ናይንቲን ወረርሽኝ ምክንያት ስራቸውን ላጡ ችግሩ ስላሉ ሌሎች በተለያዩ ምክንያቶች ሰዎች ተቸግረውላሉ። በተለያዩ አይነት እርዳታዎች እየረዳን ያለንበት ሁኔታ ነው። አሁንም እንግዲህ ባለን አቅም ግሩፕ ባለው አቅም ቤታቸው ፈርሶባቸው ለተቸገሩ ሰዎች እርዳታ ልናደርግ የምንችልባቸውን አጋጣሚዎች ለመፍጠር እየሞከርን ነው። ሕክምና ማግኘት ያለባቸውን ሰዎች በገንዘብም ይሁን ከተለያዩ ድጋፍ ከሚሰጡን የሕክምና ተቋሞች ጋር በማገናኘት ሕክምና እንዲያገኙ ለማድረግ እየጣረን ያለ ነው። ስለዚህ ምናልባት ከውጭ ያለው ማህበረሰብ እዚህ በሊባኖስ ስራ አቶ ባሰሮቹ ተጥሎ ሌሎችም በተለያዩ አጋጣሚዎች ከዚህ ሀገር መውጣት ያልቻለ ብዙ ዜጋ አለን። እነዚህ ዜጎች ወደ ሀገራቸው የሚመለሱባቸውን አፋጣኝ የሆኑ አማራጭ የሚፈለግባቸውን እና ከቤተሰቦቻቸው ጋር የሚቀላቀሉበት ወደ ሀገራቸውም ሄደው ቢያንስ ቢያንስ ቤተሰቦቻቸው የሆኑትን ሆኖ ሊኖሩ የሚችሉበትን አጋጣሚ እንዲፈጠር ነው የምንፈልገው። በእርግጥ በዚህ ጉዳይ ላይም በተቻለን ከሚመለከታቸው አካላት ከቆንስላት ጽ/ቤቱም፣ ሌሎች የመንግስት አካላት ጋር ለመነጋገርም እየተሞከረ ነው ያለው። መንግስት በተለየ ለሊባኖስ ትኩረት ሰጥቶ አማራጮችን ፈልጎ ዜጎችን ከዚህ የሚያወጣበት መንገድ እንዲፈለግልን ነው የምንፈልገው። አቶ ሳሙኤል ተስፋዬ መስዋዕት የተሰኘ ኢትዮጵያን ስደተኞችን በሊባኖስ የሚደግፍ ተቋም መስራችና ኃላፊ ለአሁኑ በእጅጉ አመሰግናለሁ። እናንተ ማስባቸው በዚህ ሁኔታ መረጃዎችን እንድንለዋወጥ ስላደረጋችሁ ያለንበትንም ሁኔታ ጠይቃችሁ በዚህ ሁኔታችን ላይ መንግስት የራሱን አስተዋጽኦ እንዲያደርግ ድምጻችን ሆናችሁ በመንጠፋቸው በእውነት ገልጽ አመሰግናቸዋለሁ። ሀብታሙ ስዩምና እንግዳውን እናመሰግናለን። አድማጮች ጉዳዩን እየተከታተልን ተጨማሪ ዘገባ ይዘንላችሁ እንመለሳለን። ዝግጅቶቻችንን በዌብሳይታችን መከታተል ለምትፈልጉ አድማጮች አማህሪክ ዳት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ አት ቪኦኤ አማህሪክ፣ በትዊተርም እንዲሁ ሃሽታግ ቪኦኤ አማሪክ ብላችሁ ፈልጉን፣ ተከተሉን፣ ተወያዩ፣ ተነጋገሩ አስተያየቶቻችሁንም አካፍሉን። በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢ ላይም ስርጭቶቻችንን ታገኛላችሁ። ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። ወደ ተከታዩ ዘገባ እንለፍ። በኦሮሚያ ክልል መንገድ እንዲዘጋና አድማ እንዲደረግ ተላለፈ የተባለው መልእክት በሻሸመኔ ከተማ እንዳልሰራ የከተማው ነዋሪዎች ለቪኦኤ የተናገሩ ሻሸመኔ ሰላም መሆኗን፣ መንገዷም እንዳልተዘጋ፣ አገር አቋራጭ የትራንስፖርት አገልግሎትም ከተማዋን እያቋረጠ መሆኑን፣ ዳሩ ግን በየቦታው የሚነዙ አሉባልታ ወሬዎች ከማህበራዊ ቀውስ በተጨማሪ ኢኮኖሚያዊ ጉዳትም እያስከተለ መሆኑን ገልጸዋል። የሻሸመኔ ከተማ አስተዳደር የጸጥታ ዘርፍ የከተማው ሕዝብ ሰላም ፈላጊ በመሆኑ ከጸጥታ ዘርፉ ጋር በመቀናጀቱ የጸረ ሰላም እንቅስቃሴ ከሽፏል ብሏል። የሐዋሳው ዘጋቢያችን ዮናታን ዘብድዮስ ይህን የተመለከተ ዘገባ ቀጥሎ ያስደምጠናል። የሻሸመኔ ከተማ ነዋሪ የሆኑትና ስማቸው እንዳይገለጽ የፈለጉን አስተያየት ሰጪ ለቪኦኤ እንደተናገሩት ዛሬ በሻሸመኔ ከተማ አንጻራውን ያሉ ሰላም ተስተውሏል። ሰላም አለው። እንደ አሁኑ ከሆነ እንደ ሰሞኑን ከሆነ ሰላሙ ጥሩ ነው። ጽጥታ አስከባሪ ፖሊሶች አሉ፣ ፌዴራሎች እና የውስጡ ሰላም እንደ ሰሞኑ ከሆነ ጥሩ ነው። እንግዲህ ጥሩ ነው። መንገድ ይዘጋ ሱቆች እንዳይከፈተው ይስባል ነበር ሰሞኑን ይል መጀመሪያ የተዘጉት ካልሆነ በስተቀር መጀመሪያ አደገ የሚያስተባብር ሀይልም ሆነ ሱቆች ይዘጉ ወይም ይዘጉ የሚል መልዕክት ወይም የተዘጉ ሱቆች ሄዱ መጀመሪያ አደጋ የደረሰባቸው ከተዘጉ ሌላ የጠፋው የሰው ሕይወት አይመለስም፣ የወደመው ንብረትም በረጅም ዓመታት እንኳን ቶሎ አይመለስም። ያሉት እኒህ አስተያየት ሰጪያችን ከከተማው መደበኛ እንቅስቃሴ በተጨማሪ የትራንስፖርት አገልግሎት በበቂ ሁኔታ የተሰጠ መሆኑን ተናግረዋል። ሰላም ነው። ሰላማዊ የተረጋጋ ነው። የጠፋው ንብረት የጠፋው ሰው ህይወት የጠፋው ንብረት በአምሳ ና በአርባ አመት ይጠቃል አት ነው። አሁን ውስጥ ለውስጥ ያሉ መንገድ ውስጥ ለውስጥ ያሉ ድርጅቶችም ሆነ መንገዶች፣ ድርጅቶች ብዙ ብዙ ጥፋት ነው የደረሰው እና የህግ የበላይነትና የከተማው ጸጥታ ማስከበር መንግስትና ህዝብ በጋራ ከጠበቁ ጥሩ ነገር ይፈጠራል በማለት ተስፋ መሰንቃቸውም ገልጠዋል። እንግዲህ በግልጽ እያልታወቀ ውስጥ ለውስጥ ጭምጭምታ ዝም ብሎ ውስጥ እርስ በርሱ የመረባበሽ ነገር ነበረ። ከደረሰባቸው ሀገሮች የሚወራው ነገር እዚህ ሻሸመኔ እንዳሁኑ ከሆነ የለም፣ የምንሰማውም ነገር የለም። ሰላማችንም እንዳሁን ከሆነ የህግ የበላይነት በዚሁ መጠን በዚሁ መንገድ የሚረጋገጥ የሚከበር ከሆነ ህዝቡ ጥሩ እንግዲህ አየር እየተነፈሰ እንዲላሁ ይከበራል የሚል እምነትም ተስፋውም አለ። ከሻሸመኔ ሐዋሳ የተመላለስ የሚሰራው አንድ የመንግስት ሰራተኛ ሰሞኑን የታዘቡትን ለቪዮ ተናግሯል። እንግዲህ ከሻሸመኔ ሀዋሳ እየተመላለስ ጀመርኩ እንግዲህ ወደ አምስት ዓመት ሆኖኛል። አሁንም እየሰራው ነው ያለው። አሁን በተለይ በዚህ ሁለት ዓመት ውስጥ እየታየ ያለው እና በተለይ በዚህ አሁን በዚህ ወቅት ውስጥ ያለው እንግዲህ ይዘጋል የሚል ስጋት አሉ። በጣም ከፍተኛ የሆኑ ፕሮፖጋንዳዎች አሉ። በቃ ዛሬ መንገድ እንዘጋለን፣ በዚህ እናደረጋለን የሚሉ ወሬዎች አሉና አንዳንዴ በስጋት ምክንያት ከስራ ምን ቀርበታለህ ባለ ጉዳይ ወስተኛ ምክንያት ይዛላሉ። ስንወጣ ግን ምንም ነገር የሚታይ ነገር የለም። ለስጋት ወሬው ብቻ ነው ያለውና ይህ በስጋት ውስጥ ያለ ነው የነጻነት ኃይሎች ስሜት የተሰማኝ አደም ለማገማት ሮፋፍ ና በተለይ ባለፈው አሁን መንገድ ይዘጋል የሚል ሰኞ ልት ይዘጋል የሚል ነበረ። ከዛ በኋላ ተመልሰው ማክሰኞ ተባለ። ወሬዎች አሉ፣ ይህን ያህል መንገድ እንዘጋለን በዚህ እናደረጋለን በየቤቱ ደብዳቤ እየጻፉ እንደዚህ እያረጉ ነው የሚባሉ ወሬዎች፣ ወሬዎች የሰላም ነገር የሌላቸው አይነት ወሬዎች አሉ እና እኔ ወሬዎች ደግሞ እጅግ በጣም ይረብሻሉ። ቤተሰቦቼ ይሳቀቃሉ፣ በአንተ ምክንያት እዚህ ያለ መስሪያ ቤት ይፈተናል። እና ጉዳቱ እጅግ በጣም ሰፊ ነው። ፖለቲካን ጌም ነው ያለውና ትንሽ ያስቸግራል። ሻሸማኔ ከተማ ሰላማዊ መሆኗን መንገዶቿም እንዳልተዘጉ ከሐዋሳ ዲላ፣ ከቡሌ ሆራና ከሌሎች ከተሞችም ተነስተው መዳረሻቸውን አዲስ አበባ ያደረጉ ተሽከርካሪዎችም የሻሸማኔ ከተማ አቋርጠው እየሄዱ መሆናቸውን ተናግረዋል። ይልቁንስ በተለያዩ ሁኔታ በየቦታው የሚነገሩ አሉባልታ ወሬዎች ማህበራዊና ኢኮኖሚያዊ ጉዳት ያስከተሉ እንደሆነ ገልጠዋል። በጣም ሊገርምህ ይሄ ወሬ ይወራል ይዘን እንኳን መማሪያዎች እንኳን ሳይቀር የሚወራው ወረፋ ይዘን ሰልፍ ይዘን እንኳን ይወራል። እንደዚህ ነው እንደዚህ ነው መንገድ ይዘጋል። ጥቁር ውሃ ላይ ተዘግቷል እዚህ